መጽሐፈ ነገሥት ቀዳማዊ ምዕራፍ ዘጠኝ ሰሎሞንም የእግዚአብሔርን ቤት የንጉሡን ቤትና ሰሎሞን የወደደውን የልቡን አሳብ ሁሉ ሠርቶ በፈጸመ ጊዜ እግዚአብሔር በገባኦን ለሰሎሞን እንደ ተገለጠለት ዳግመኛ ተገለጠለት። እግዚአብሔርም አለው በፊቴ የጸለይኸውን ጸሎትህንና ልመናህን ሰምቻለሁ። ለዘላለም ስሜ በዚያ ያደር ዘንድ ይህን የሠራኸውን ቤት ቀድሻለሁ። ዓይኖቼንና ልቤን በዘመኑ ሁሉ በዚያ ይሆናሉ። ዳዊትም አባትህ በየዋህ ልብና በቅንነት እንደሄደ አንተ ደግሞ በፊቴ ብትሄድ ያዘዝሁህንም ሁሉ ብታደርግ ሥርዓቴንም ፍርዴንም ብትጠብቅ እኔ ከእስራኤል ዙፋን ከዘርህ ሰው አታጣም ብዬ ለአባትህ ለዳዊት እንደ ተናገርሁ የመንግሥትህን ዙፋን በእስራኤል ላይ ለዘላለም አጸናለሁ። እናንተና ልጆቻችሁ ግን እኔን ከመከተል ብትመለሱ የሰጠኋችሁንም ትእዛዜንና ሥርዓቴን ባትጠብቁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱላቸውም እስራኤልን ከሰጠኋቸው ምድር አጠፋቸዋለሁ፣ ለስሜም የቀደስሁትን ይህን ቤት ከፊቴ ጥለዋለሁ። እስራኤልም በአሕዛብ ሁሉ መካከል ምሳሌና ተረት ይሆናሉ። ከፍ ከፍ ብሎ የነበረውም ይህ ቤት ባድማ ይሆናል። በዚያም የሚያልፍ ሁሉ እያፏጨ እግዚአብሔር በዚህ አገርና በዚህ ቤት ስለምን ምን እንዲህ አደረገ? ብሎ ይደነቃል። መልሰውም ከግብፅ ምድር አባቶቻቸውን ያወጣውን አምላካቸውን እግዚአብሔርን ትተው ሌሎችን አማልክት ስለ ተከተሉ ስለ ሰገዱላቸውም ስለ አመለኳቸውም ስለዚህ እግዚአብሔር ይህን ክፉ ነገር ሁሉ አመጣባቸው ይላሉ። ሰሎሞንም የእግዚአብሔርን ቤትና የንጉሡን ቤት ሁለቱን ቤቶች የሠራበት ሀያ ዓመት በተፈጸመ ጊዜ ንጉሡ ሰሎሞን በገሊላ ምድር ያሉትን ሀያ ከተሞች ለኪራም ሰጠው። የጢሮስም ንጉሥ ኪራም የሚሻውን ያህል የዝግባና የጥድ እንጨት የሚሻውንም ያህል ወርቅ ሁሉ ለሰሎሞን ሰጥቶት ነበር። ኪራምም ሰሎሞን የሰጠውን ከተሞች ያይ ዘንድ ከጢሮስ ወጣ፣ ደስም አላሰኙትም። እርሱም ወንድሜ ሆይ የሰጠኸኝ እነዚህ ከተሞች ምንድር ናቸው አለ። እስከ ዛሬም ድረስ የከቡል አገር ተብለው ተጠሩ። ኪራምም መቶ ሀያ መክሊት ወርቅ ለንጉሡ ላከ። ንጉሡም ሰሎሞን የእግዚአብሔርን ቤትና የራሱን ቤት ሚሎንም፣ የኢየሩሳሌምንም ቅጥር ሐጾርንም፣ መጊዶንም፣ ጌዝርንም ይሠራ ዘንድ ገባሮችን መልምሎ ነበር። የግብጽም ንጉሥ ፈርዖን ወጥቶ ጌዝርን ይዞ ነበር። በእሳትም አቃጥሎ ነበር። በከተማም የኖሩትን ከነዓናውያንን ገድሎ ነበር። ለልጁም ለሰለሞን ሚስት ትሎት አድርጎ ሰጥቶአት ነበር። ሰለሞንም ጌዝርን፣ የታችኛውንም ቤት ሆርን፣ ባዕላትንም፣ በምድረ በዳ አገር ያለችውንም ተድሞርን፣ ለሰለሞንም የነበሩትን የዕቃ ቤት ከተሞች ሁሉ፣ የሰረገላውንም ከተሞች የፈረሰኞችንም ከተሞች በኢየሩሳሌምም በሊባኖስም በመንግሥቱም ምድር ሁሉ ሰለሞን ይሠራ ዘንድ የወደደውን ሁሉ ሠራ። ከእስራኤልም ልጆች ዘንድ ያልነበሩትን ከአሞራውያንና ከኬጢያውያን፣ ከፌርዛውያን፣ ከኤዊያውያንና ከኢያቡሳውያን የቀሩትን የእስራኤልም ልጆች ያጠፉአቸው ዘንድ ያልቻሉትን በኋላቸው የቀሩትን ልጆቻቸውን ሰሎሞን እስከ ዛሬ ድረስ ገባሮች አድርጎ መለመላቸው። ሰሎሞንም ከእስራኤል ልጆች ማንንም ባሪያ አላደረገም። እነርሱ ግን ሰልፈኞች፣ ሎሌዎችም፣ መሳፍንትም፣ አለቆችም የሰረገሎችና የፈረሶች ባልደራሶች ነበሩ። ሰሎሞንም በሚሠራው ሥራ ላይ ሠራተኛውን ሕዝብ የሚያዙ አለቆች አምስት መቶ አምሳ ነበሩ። የፈርዖንም ልጅ ከዳዊት ከተማ ሰሎሞን ወደ ሠራላት ወደ ቤቷ ወጣች። በዚያን ጊዜም ሚሎን ሠራ። ሰሎሞንም በየዓመቱ ሦስት ጊዜ የሚቃጠለውን የደህንነቱን መሥዋዕት ለእግዚአብሔር በሠራው መሠዊያ ላይ ያሳርግ ነበር፣ በእግዚአብሔር ፊት ባለው መሠዊያ ላይ ዕጣን ያሳርግ ነበር። ቤቱንም ጨረሰ። ንጉሡም ሰሎሞን በኤዶምያስ ምድር በኤርትራ ባሕር ዳር በኤሎት አጠገብ ባለችው በኤጽዮን ጋብር መርከቦችን ሠራ። ኪራምም በእነዚያ መርከቦች ከሰሎሞን ባሪያዎች ጋር የባሕሩን ነገር የሚያውቁ መርከበኞች ባሪያዎቹን ሰደደ። ወደ ኦፌርም መጡ። ከዚያም አራት መቶ ሀያ መክሊት ወርቅ ወሰዱ። ወደ ንጉሡም ወደ ሰሎሞን ይዘው መጡ።